ፕሬዚደንት ጆ ባይደን አእምሮዊ ብቃታቸውን በሚመለከት ለሳምንታት ሲነሱ በቆዩት ጥያቄዎች ሳይበገሩ በፍክክሩ እንደሚዘልቁ ሲናገሩ ቆይተው በመጨረሻ የምርጫ ዘመቻቸውን አቋርጠው ከውድድሩ መውጣታቸውን አሳውቀዋል። ትናንት እሁድ ከቀትር በኋላ በማህበራዊ መገናኛ ባወጡት መግለጫቸው የእናንተ ፕሬዚደንት ሆኜ ማገልገሌ በሕይወቴ ታላቁ ክብሬ ነው ያሉት ባይደን ለፓርቲም ለሀገራችንም ስል ከፉክክሩ መውጣት እንዳለብኝ አምኜበታለሁ ብለዋል። በቀሪው የፕሬዝደንትነቴ ጊዜ ያለብኝን ኃላፊነት ሙሉ በሙሉ መወጣት ላይ አትኩሬ እሰራለሁ ብለዋል። ባይደን ምክትል ፕሬዚደንታቸውን ካማላ ሃሪስን ታላቅ አጋሬ በማለት አመስግነዋቸዋል። አስከትለው በሌላ የማህበራዊ መገናኛ ጽሁፋቸው ደግሞ ሃሪስ የፓርቲው ፕሬዝደንታዊ እጩ እንዲሆኑ ሙሉ በሙሉ እደግፋለሁ ሲሉ አስታውቀዋል። አሜሪካ ፕሬዝደንታዊ እጮቿን ስለምትመርጥበት መንገድ መጽሐፍ የደረሱት የብሩኪንግስ ተቋሟ ኤሌን ካማርክ አስተያየታቸውን እንዲህ ሲሉ ሰጥተዋል። ከፖለቲካ አኳያ ትርጉም ይኖረዋል። ምክንያቱም ተወካዮቹ ጆ ባይደንን ስለሚደግፉ በእርግጠኝነት እርሳቸው የሚሏቸውን ይሰማሉ። ቢሆንም በቅድመ ምርጫ ፉክክሮች በሀገሪቱ በጠቅላላ ያሸነፉት ባይደን የእርሳቸው ደጋፊ የሆኑ ተወካዮችን በቀጥታ ለካማላ ሃሪስም ሆነ ለሌላ ለማናቸው ለማስተላለፍ አይችሉም። በሚቀጥለው ወር ኢሊኖይ ሺካጎ ከተማ ላይ በሚከፈተው የዲሞክራቲክ ፓርቲው ብሔራዊ ጉባኤ የሚታደሙት 3896ቱም ተወካዮች በሙሉ ማለት ይቻላል በመላ ሀገሪቱ በተካሄዱት ቅድመ ምርጫዎች ያሸነፉትን ባይደንን እንደሚመርጡ ቃል ገብተውላቸው ነበር። ይሁን እንጂ የፓርቲው ብሔራዊ ጉባኤ ሕገ ደንብ ተወካዮች የገቡትን ቃል መለወጥ እንዲችሉ ይፈቅዳል። ባይደን በድጋሚ ለመመረጥ ከያዙት ፉክክር እንዲወጡ ባለፉት ቀናት ከዋና ዋና ዲሞክራት የምክር ቤት አባላትም ጭምር ውትወታው እየበረታባቸው መጥቶ ነበረ። አሶሲትድ ፕሬስ እና የቺካጎ ዩኒቨርሲቲው የሀገር አቀፍ የህዝብ አስተያየት ምርምር ማዕከል በጋራ ባወጡት አዲስ የህዝብ አስተያየት ከዲሞክራቶች ውስጥ 58 ከመቶ፣ ከአጠቃላይ አሜሪካውያን ደግሞ 30 ከመቶ ምክትል ፕሬዝደንት ካመላ ሃሪስ ጥሩ ፕሬዝደንት ይሆናሉ የሚል እምነት እንዳላቸው ተናግረዋል። ዲሞክራቶች ካማላ ሃሪስ እጩ ፕሬዝደንታቸው እንዲሆኑ ተስማምተው ከወሰኑ ለምክትል ፕሬዝደንትነት አብረዋቸው በሚወዳደሩት እጩ ላይም እንዲሁ ተስማምተው መወሰን ይኖርባቸዋል። ይህ በዚህ እንዳለ ፕሬዚደንት ባይደን ከፕሬዝደንታዊ ምርጫ ፉክክሩ ለመውጣት ስላደረጉት ውሳኔ በዚህ ሳምንት ለአሜሪካ ሕዝብ በሚያደርጉት ንግግር እንደሚያብራሩ አስታውቀዋል። በሌላ በኩል ባለፈው ሳምንት ሐሙስ ሪፐብሊካን ፓርቲያቸው እጩ ፕሬዝደንቱ አድርጎ በይፋ የሰየማቸው የቀድሞ ፕሬዝደንት ዶናልድ ትራምፕ በማህበራዊ መገናኛ ባወጡት መግለጫ ጥቅስ አጭበርባሪው ጆ ባይደን ለፕሬዝደንትነት ለመወዳደር ብቁ አይደሉም፣ በፕሬዝደንትነት ለማገልገልማ በእርግጠኝነት ብቁ አይደሉም ብለዋል።